በዚህ ባሳለፍ ነው ሁለት ወራት ውስጥ የኦሮሚያ ክልል ስነምግባርና ጸረ ሙስና ኮሚሽን በክልሉ የተለያዩ ቦታዎች ላይ የሚገኙ የአመራርና የስራ ኃላፊዎችን በቁጥጥር ስር እያዋለ መሆኑን እየተነገረ ነው። የቀድሞ የኦሮሚያ ምክትል ፕሬዚዳንት አቶ ዘላለም ጀማኔን ጨምሮ የሱሉልታ ምክትል ከንቲባ የነበሩት አቶ ዲሮ ደሜ፣ የለገዳዲ ለገጣፎ ከንቲባ የነበሩት አቶ ፋሲል ሀይሉ፣ የቀድሞ የመሬት ልማት ማኔጅመንት ጽህፈት ቤት ኃላፊ አቶ አለሙ ለሜሳ፣ የቀድሞ የገላን ከተማ ከንቲባ የነበሩት አቶ ሙሉጌታ ከበደ እንዲሁም ሌሎች አስር ግለሰቦች አንድ ወር ባለሞላ ጊዜ ውስጥ በቁጥጥር ስር መዋላቸው አገር ውስጥ ያሉ ዘገባዎች ያመለክታሉ። የኦሮሚያ ክልል ስነ ምግባርና ጸረ ሙስና ኮሚሽን ክሱን ስመሰርት እኚህ ግለሰቦች ስልጣናቸውን በመጠቀም ሀብት አካብተዋል፣ አብዛኞቹም ተከሳሾችም መሬትና መሬት ነክ የሆኑ ጉዳዮች ላይ ሙስና ፈጽመዋል ስል ወንጅሏቸዋል። የጸረ ሙስና ትግሉ በኦሮሚያ ብቻ ባይገደብም ክልሉ ለሙስና ለምን እንዲ ተጋላጭ ሆነ ብለን የኦሮሚያ ክልል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ሀምዲ ክንሶን ጠይቀናቸው ነበር። ኦሮሚያ እንደሚታወቀው አንደኛ ቆዳ ስፋቱ ከፍተኛ ነው። ያ ብቻ ሳይሆን ደግሞ በማዕከላዊ ሀገር የሚገኝ ብዙ ኢንቨስትመንቶች ብዙ ካፒታል ያለበት እንትን ነው። ለሙስና ሊያጋለጡ የሚችሉ ነገሮች ለየት አድርገው ሊኖሩ ይችላሉ። ለምሳሌ አንዱ መሬት ነው። መሬት ኤራ ላይ ነው። መሬት ደግሞ ቫልዩ ከፍተኛ የሆነው በማዕከላዊ ሀገሪቱ ክፍል ላይ ነው። ከዚህ ጋር ተያይዞ ሰውን ኤክስፖዝ ሊያደርግ ይችላል። ከዛ አንጻር ምናልባት ትኩረት ወይም ደግሞ በዛ ብሎ ታይቷል ልባል የሚያስችል ሁኔታ ሊኖር ይችላል እንጂ ኦሮሚያን ብቻ በተለየ ሁኔታ ትኩረት ተደርጓል የሚል አይደለም። በኦሮሚያ ክልል በሙስና ተጠርጥሮ ቁጥጥር ስር የሚውሉት ግለሰቦች በሙስና ብሳተፉም ከአስተዳደሩ ጋር የፖለቲካ ግጭት ስፈጠር ነው ብለው አስተያየታቸውን የሚሰነዝሩም አልጠፉም። ምክትል ኮሚሽነር ሀምዲ ክኒሶ ይህንን ጠይቀናቸው ነበር። እዚህ ላይ በጣም ግልጽ የሆነ እንትን ነው ይሄ ሪሊ እኛን በሀገሪቱ ውስጥ ያለ ነው። እኛን እየተረዳንለ እየሰራንም ያለ ነው እኛው ነን። ይሄ ትክክል ያለ መረጃ ነው። ትክክል ያለ መረጃ ነው። ማንም በዚህ ወንጀል ከተጠረጠረ ቁጥጥር ስር ሊውል ይችላል፣ ተጠያቂ ሊሆን ይችላል እንጂ አንደኛ ሜቢ ቁጥጥር ስር ውሏል የሚባል የአንድ ፓርቲ ነው የኢህአዲግ ወይም ደግሞ የኦፕዲዮ ፓርቲ ነው። ይሄ ልዩ የት ፖለቲካ አሁን ተቃዋሚ እንኳን ብኖር የፖለቲካል ሞቲቭ ልባል ይችል ይሆናል፣ ልጠረጠር ይችል ይሆናል። ከዛ አሁን ያለው ሜቢ ሀላፊ በሀላፊነት ደረጃ ተጠያቂ የሚሆኑ ሰዎች የተለየ ሌላ ፓርቲ አባልም አይደሉም። ኢቭን ብኖሩም የፓርቲ አባልም ብኖሩም ያ መነሻ ይሆናል ብዬ አልገምትም። ና ይሄ የተሳሳተ መረጃ ነው ብዬ እርግጠኛ ወኝ መናገር ይችላሉ። በኦሮሚያ ክልል ውስጥ የምፈጸመው ሙስና ለመከላከል የኦሮሚያ ክልል ስነ ምግባርና ጸረ ሙስና ኮሚሽን የግንዛቤ ማስጨበጫ እየሰራ መሆኑንና በዚህም ላይ ለሙስና በር የሚከፍቱ ነገሮች ላይ ጥናትና ምርምር እያደረጉ መሆኑን ምክትል ኮሚሽነሩ ተናግረዋል ከዚህ ሌላ የባለስልጣናትና የሰራተኞች ንብረት ምዝገባ ላይ እየሰሩ መሆናቸውንም ገልጸዋል።